ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሀርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሰኞ ሚያዝያ 5 2007 ዓ.ም ስርጭት ይዤ ማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማና ዳንኤል ብራውን ፕሮግራሙን ይመሩልናል። የቴክኒክ መሐንዲሱ ፒት ሃድሊ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን፣ አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዳነች ፍሳሐ እየታሰማናለች። ሱዳን ውስጥ ዛሬ ብሔራዊ ምርጫ ተጀምረዋል። በሀገሪቱ ያሉት ዋና ዋና ተቃዋሚ የፖለቲካ ፓርቲዎች በምርጫው ላለመሳተፍ በመወሰናቸው ፕሬዚዳንት ዑመር አልበሽር እና ብሔራዊ ኮንግረስ የተባለው ፓርቲያቸው እንደሚያሸንፉ ሳይታለም የተፈታ ነው። በጦርነት ወንጀል ክስ በዓለም አቀፍ የወንጀል ችሎት የሚፈለጉት ሚስተር አልባሽር እንደ አውሮፓ አቆጣጠር ከ1989 ዓ.ም አንስቶ ለ26 ዓመታት ያህል ማለት ነው ሀገሪቱን ሲገዙ ቆይተዋል። ከአምስት ዓመታት በፊት በተካሄደው ብሔራዊ ምርጫ ያሸነፉት የምርጫ ድምፅን በማጭበርበር ነው ሲሉ ተቃዋሚዎች ከሰው ነበር። አሁን እስከ መጪው ረቡዕ በሚዘልቀው የምርጫ ሂደት ለመመረጥ የቀረቡት ፕሬዚደንት አልባሽር እና ብዙም ቦታ የማይሰጣቸው ተወዳዳሪዎች ብቻ ናቸው። የአውሮፓ ህብረት፣ ዩናይትድ ስቴትስ፣ ብሪታንያ እና ኖርዌይ ይደረጋል ተብሎ የነበረው ብሔራዊ ንግግር ባለመደረጉ ሱዳን አካታች የሆነ የፖለቲካ ሂደት ልታገኛ ይችልም በማለት የምርጫውን ይዘት ነቅፈዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ፌደሪካ ሞገሪኒ ምርጫው ተአማኒ ውጤት ሊያስገኝ አይችልም ብለዋል። የሱዳን ነጻ የምርጫ ኮሚሽን ኃላፊ ፕሮፌሰር ሙክታር አልሀጻም ተቃዋሚ ወገን የምርጫው ኮሚሽን አባላትን የመረጠው ምክር ቤት አካላት ናቸው፣ ምርጫውም ፍትሃዊ ይሆናል በማለት ነቀፌታውን አልተቀበሉም። ዩናይትድ ስቴትስ እና የአውሮፓ ሀያላን የሊቢያ ተቀናቃኝ ኃይሎች ካለምንም ቅድመ ግዴታ ቶክስ እንዲቆም ጫና እያደረጉባቸው ነው። ሊቢያ ውስጥ የጥምረት መንግሥት ለመመስረት በአልጀሪያ ንግግር ተጀምሯል። ይሁንና ሙዓማር ቃዳፊ ከአራት ዓመታት በፊት ከስልጣን ከተወገዱበት ጊዜ አንስቶ ሲቀጥል የቆየው ግጭት ዛሬም በአዲስ መልክ ተካሂዷል። ትሪፖሊ በሚገኘው ሞሮኮ ኤምባሲ ውጭ ቦምብ ፈንድቷል። የሞተ ሰው ባይኖርም መኪኖች ላይ ጉዳት ደርሷል። ከዛ በፊት ደግሞ የታጠቁ ሰዎች በደቡብ ኮሪያ ኤምባሲ ግቢ ላይ ተኩስ ከፍተው ሁለት ሊቢያውያን ዘበኞች ተገድለዋል። አንድ ሶስተኛ ሰው የመቁሰል አደጋ ደርሶበታል። አድማጮች፣ ዜናው እዚህ ላይ ያበቃል። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ ሶስት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። እስከ አንድ ሰዓት ተኩል ባለው ጊዜ ውስጥ አንዳንድ የበዓል ነክ ዝግጅቶችንም ይዘንላችሁ ቀርበናል። በድጋሚ እንኳን አደረሳችሁ እንላለን። የተከበራችሁ አድማጮች በ1431 ኪሎ ሆርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅታችን እናልፋለን። እንደምን አመሸ ሰለሞን አባተ? ደህና እግዚአብሔር እንግዲህ ጾም በምንልበት ወቅት አንድ ግለሰብ ለተወሰነ ሰዓት ወይንም ቀናት እንዲሁም ደግሞ ረጅም ለሆኑ ሰዓታት ከምግብ ራስን መከለል ነው ወይንም ከምግብ ራስን መጠበቅ ነው። ይህን ክቡራትና ክቡራን አድማጮች ለተፈጠረው የድምፆች መረባበሽ ይቅርታ እንጠይቃለን። ዛሬ ማዕዶት ነው። ማዕዶት ምንድን ነው? ንጉሴ አክሊሉን አጫውተኝ እስኪ ብየው ነበረ። ንጉሴ በራሱ ላይ ሌላም አንጋፋ ሊቅ አክሎልኛል። እንደምናመሸህ ንጉሴ። እንደምናመሸ ሰለሞን አባተ። ደህና እግዚአብሔር ይመስገን። እንዴት ይዞሃል ይሆን በዓሉ? ጥሩ ይዞኛል። በጣም ጥሩ ነው። ዛሬ ደግሞ ለየት ያለ ያው እንግዲህ ትናንት ትንሳኤ ነበር፣ ዛሬ ደግሞ ማዕዶት ነው። እሺ፣ ለየት ባለ ሁኔታ ያው እንግዲህ እያከበር ነው ነው ደስ ይላል። እስቲ ስለ ማዕዶት ትንሽ ያጫውተኝ ንጉሴ። ስለ ማዕዶት እኔ የጠየቅኳቸው የማህበረ ቅዱሳን አባል እና እዛም ሰራተኛ የሆኑ አባ አስራት ደስታ አሉ። እሳቸው እንደው ባጭሩ ቢያጫውቱን ሰለሞን። እሺ፣ መልካም የትንሳኤውን በአል በሚመለከት ነው እስካሁን የተነጋገርነው። እንደሚያውቁት ዛሬ ትንሣኤ ነው። ነገ ደግሞ ማዕዶት ነው። ማዕዶት መሸጋገሪያ ነው። በድሮ በቀዳማዊ ኃይለ ስላሴ ዘመነ መንግስት፣ ስራ የለም አሁንም ከአውስትራሊያ አካባቢ አንዳንድ አድማጮች እንዳጫወቱኝ በተለይ ዜግሮቹ ኦርቶዶክስ እምነት የሚከተሉት ሰኞን ማዕዶትን እንደሚያከብሩ ነው እና እኛ ጋር ያው ብዙ ሱቆችም አንዳንድ ጊዜ አይከፈቱም፣ ብሔራዊ በዓል ባይሆንም እንደ ድሮ። ማዕዶት ምንድን ነው ሚስጥሩ ምን ከዛ በኋላ ትንሳኤ ፋሲካ እንላለን። ፋሲካስ እንዴት ነው? እስቲ እንግዲህ ቅደም ተከተሉ እርሶ ጠብቀው ያስረዱን አባ አስራት፣ ቅደም ተከተሉ እንግዲህ። ፋሲካ ነው መጀመሪያው፣ ፋሲካ ነው። ፋሲካ ቅድም እንደነገርኩ እስራኤል ዘስጋ የተባሉ እስራኤላውያን ለአራት መቶ ሰላሳ ዘመን በፈርዖናዊ የግብፅ አገዛዝ ገዙ ቆይተው በሙሴ መሪነት ነጻ የወጡበት ያ ፋሲካ የነጻነት ያከብሩታል። የእኛ ትንሳኤ የጌታ ትንሳኤ ዛሬ ዓለም ክምና ከብረው ከዚህ ከዚህ ካለፈው ሳምንት ከሆሳዕና ቅዳሜ ጀምሮ በዓሉን ያከብሩታል። አንድ ሳምንት ከእኛ ቀደም ብሎ አንድ ሳምንት ከዚሁ ፋሲካ ብለው የነጻነት ቀን ነው የነጻነት ተባርነት ወደ ፍጹም ነጻነት የወጡበት ያ ፋሲካ ይባላል። በዛ ዕለትም ደግሞ ከግብጽ ሲወጡ ያረዱት በግ ያቀረልበት እግዚአብሔር ያቀረበት መስራት ፋሲካ ያይሉታል እነሱ። እኛ ወደ እኛ ቋንቋ የተገብር ፋሲካ ሲል ምድርም ራሷ ፋሲካ ታደርጋለች ሲል ደስታውን ጭምር ለመግለፅ ነው። تاثيرها بدمك رستم. يا أخي يا أخي يا أخي يا أخي يا أخي يا أخي يا أخي يا أخي يا أخي يا أخي يا أخي يا ማዕዶትስ እ ማዕዶት ማለት እንግዲህ ደግሞ መሸጋገሪያ መሰላል ማለት ነው። ምስጢር አለው። አዎ ምስጢር አለው። መሸጋገሪያ መሰላል ማለት ነው። እንግዲህ ያው እንግዲህ ቅድም እንደነገርኩ ነው የእስራኤላውያን ከዛ ከግብፅ ባርነት ወደ ወደ እስር ምድር ፍጹም ነጻነት፣ እኛ እስራኤል ዘነፍስ የምንባል ክርስቲያኖች ደግሞ በክርስቶስ ያምንድ ደግሞ ከዲያብሎስ ባርነት ወደ በክርስቶስ ወደሚገኝ ፍጹም ነጻነት ተዘዋወርነበት ከሞት ወደ ህይወት። የሞት ሞትን ትሞታለህ ብሎ ነበር አባታችን አዳምን። በሲኦል ተጥሎ ነበረ። እስከ አዳም ጀመሩ እስከ ክርስቶስ ያሉ በሞት በሲኦል ነበሩ። ከዚያ እነሱ ሲወጡ ነፃ ያወጡ ከሞት ከሞት የሞት ሞትን ትሞታለህ ማለት ከኔ ትለያለህ። ምን አሁን በክርስቶስ አንድ ሆነን ከእግዚአብሔር ጋር አንድ የሆነን ከእግዚአብሔር ጋር ተዋህደን አንድ ሆነን። ስለዚህ ከሞት ወደ ህይወት፣ የዘላለም ህይወት አነዎቹ ህይወት ዘላለም ብሎ አንድ ጌታ ኢየሱስ ክርስቶስን ወደ ህይወቱ ወደ ህይወት ተዛዋወር። ከሲኦል ደግሞ ወደ ገነት ወደ ገነት ገባል። ስለዚህ ማህዶት ማዱት መሸጋገሪያ ያ ወደዛው ከሲኦል ወደ ገነት መሸጋገሪያችን በአ ስለሆነ ያንን ማዱቱ ላይ እናከብረዋለን። እኛ ደግሞ አራዶች ደግሞ ሰፋ ስናደርገው ደግሞ ከጾም ወደ ሰሙነ ከሰሙነ ከሰሙነ ከጾሙ ከሱባኤው ወደ ሰሙነ ፋሲካው መሸጋገሪያ እንለዋለና አሁ እንግዲህ ያው ያውሎ እኮ ያን ለዚህ ትንሣኤ የታረደው ያን ዕለት ሲያወራረደው ነው። አዘነብስ አዎ፣ እንደዚህ አይነት ስለሆነ ማይዶት ባጠቃላይ፣ እንግዲህ መሸጋገር ሸጋገር ያለ መስማ መሰላል መሸጋገር ይሄ ማለት ነው። አባ አስራት፣ እንኳን በድጋሚ ለብርሃነ ትንሣኤው አደረሰው። እንኳን አብረን ደረሰ ንጉሥዬ። ሁላችንንም ሁላችን እግዚአብሔር በሰላም ይጠብቀን፣ በውጭም በግቢም ያሉትን እግዚአብሔር ይጠብቅልን፣ አገራችንን ፍጹም ሰላም ያደርግልን ከተዋዳይ መንግስታችን አናውጽም። ይሄ ነው እንግዲህ ይሄ በዓል በእስራኤል ኢየሩሳሌምም እንደ ተከበረ ነው። እዛ ያሉ ወዳጆቻችን ስልክ ደውለው እንደ ገለጹልን በተለይ የኢየሩሳሌም መታሰቢያ ድርጅት ከ ሶስት መቶ በላይ የሚሆኑ ምእመናንን ይዞ ዛሬ ኢየሩሳሌም ከትናንት ምሽት ጀምሮ እስከ ዛሬ እስካሁኗ ሰዓት ድረስ የአገር ባህል ልብስ በለበሱ በወንድ በሴት ምእመናን አምራ ደምቃ ተውባ ነው። ትናንት ከምሽት ጀምሮ ወደ ጳጳሱ ማረፊያ ቤት ምእመናን በህብረ ዝማሬ እያዜሙ እየዘመሩ ጳጳሱን ከማረፊያቸው ወደ ዴር ሱልጣን ገዳም አጅበው ያመጡበት ነው። ዛሬ ደግሞ ኢየሩሳሌም መታሰቢያ ድርጅት ትልቁ ግዙፍ ድርጅት እንደመሆኑ መጠን በደብረገነት ኪዳ ንብረት እዛው ኢየሩሳሌም ውስጥ አጼ ዮሐንስ አስጀምረው አጼ ምኒልክ ያስጨረሷት ቤተ ክርስቲያን ነች። በዛ ትልቅ ግብር ተደርጎ በዓሉ በደማቅ ስነ ስርዓት መከበሩን የኢየሩሳሌም መታሰቢያ ድርጅት ምክትል ዋና ስራ አስኪያጅ አቶ ክፍሌ ቦርጋ ከስፍራው በስልክ ገልጸውልኛል። ይኸው ነው እንግዲህ። ሰለሞን በጣም አመሰግናለሁ። ንጉሴ ድንቅ ለሆነ ለሚጥም ዝግጅትህ ለአንተም ደግሞ ከነ ቤተሰብህ መልካም የበዓል ሰሞን እንዲሆነ ትመኛለሁ። በኔ በኩል እግዚአብሔር ይስጥልኝ። ሰለሞን አንተም ማስታውሰህ ይህን እድል ስለሰጠኸኝ በጣም አመሰግናለሁ። ወደ ተከታዩ ደግሞ ዝግጅት እንለፍ። ለመሆኑ የዚህ የፋሲካ ሰሞን አመጋገባችን ምን ይምሰል ይሆን? በኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የሥነ ምግብ ተመራማሪውን አቶ ተመስገን አወቀን አነጋግሬያለሁ። ጾም በምንልበት ወቅት አንድ ግለሰብ ለተወሰነ ሰዓት ወይንም ቀናት እንዲሁም ደግሞ ረጅም ለሆኑ ሰዓታት ከምግብ ራስን መከለል ነው ወይንም ከምግብ ራስን መጠበቅ ነው። ይህንም በሚያደርግበት ጊዜ ሰዎች እንግዲህ የተለያዩ ሳይንሳዊ ጥናቶች እንደሚያመላክት ከሆነ ከጾም ጋር ተያይዞ በሰውነታችን ላይ የሚከሰቱ የተለያዩ የፊዚዮሎጂ ለውጥ ይኖራሉ። የፊዚዮሎጂ ስል ሰውነታችን የአካል ለውጥ ሊኖሩ ይችላሉ። ከእነዚህም መካከል አንደኛው በሰውነት ውስጥ የከፍተኛ የሆነ የምግብ ክምችት ወይንም የኒውትረንት መጠን መውረድ ነው። እንደሚታወቀው የሰው ልጅ የበላውን ምግብ በመፍጨት ቀጥታ ወደ አንጀት በመተላለፍ ከአንጀት ላይ ጠቃሚ የሆኑትን ኒውትረንቶች በመምጠጥ ለተለያየ ዓላማ ይጠቀምባቸዋል። ኒውትረንቶች የሚሉኝ ምግቦቹን ማለ የነጠሩ ምግቦቹን ማለት ነው። የነጠሩ ንጥረ ምግቦቹን ማለት ነው። ከእነዚህ መካከል አንደኛው ኃይል ለማምረት ይጠቀምበታል። ሁለተኛው የተለያዩ ህዋሳትን ለመገንባት፣ ሶስተኛው ሪዘርቭ የሆነ ወይንም ተቀማጭ የሆነ የኃይል አማራጭ እንዲኖር ያስችለናል። በተለየ መልኩ እንግዲህ ወደ ጾም በምንመጣበት ወቅት አንድ ሰው ኢንተርሚተንት ወይንም ደግሞ ለተወሰኑ ጊዜያቶች በሚጾምበት ወቅት በሰውነቱ ላይ ከሚከሰቱ የተለያዩ ለውጦች መካከል የተወሰኑትን የምጥቀስ። ለምሳሌ አንድ ሰው በሚጾምበት ወቅት የሚያጋጥመው አንድ የክብደት መቀነስ ወይንም ደግሞ የተከማቸ ክምችት ያለው ስብ በሰውነታችን ውስጥ ካለ እሱ እንዲቀንስ ይረዳናል። ሁለተኛ ኢንሱሊን ሴንሴቲቭ እንድንሆን ያስችላል። ይህ ማለት በሰውነታችን ውስጥ የሚመረተው ኢንሱሊን ዘው አካላችን ላይ ያሉትን የኢነርጂ አማራጮች በመጠቀም በየቀኑ ኢነርጂ ከሰውነታችን እንዲመነጭ ያስችሏል። ሶስተኛ ሜታቦሊዝም ወይንም ደግሞ የምግብ ፍጭት ስርዓትን የተፋጠነ እንዲሆንና ፍጥነቱን እንዲጨምር አቅም ይሰጧል። አራተኛ ሎንግቲቪቲ ወይንም ደግሞ ረጅም እድሜ የመኖርን አጋጣሚ ለሰው ልጆች ፕሮሞት ያደርጋል ተብሎ ይታሰባል። የጾም ጊዜ ማለት ሆነ ይሄን የሚነግሩኝ የጾም ጊዜ እነዚህ የምንጠቅሳቸው አብዛኞቹ በጾም ጊዜ የሚከሰቱ ናቸው። ሌላ በተጨማሪ የረሃብ ስሜትን የተስተካከለ እንዲሆን በማድረግ ሰዎች የአመጋገብ ስርዓታቸውን እንዲጠብቁ ያስችላቸዋል። ከዚህ በተጨማሪ የአመጋገብ ፓተርናችን ወይንም ደግሞ የምንመገብበትን ሰዓት የተወሰነና ወጥነት ያለው በማድረግ የዳይጀስቲቭ ሲስተም ወይንም የምግብ ፍጭት ስርዓታችን የተስተካከለ እንዲሆን ይሆናል። የአእምሮን ፋንክሽናሊቲ ወይንም የአሰራር ሂደት በመደገፍ ረገድ ከፍተኛ የሆነ ፕሮቲን እንዲመረት በማድረግ ብሬን ድራይቭድ ኑሮፓቲክ ፋክተር የሚባለው አለ። ወደ ኒውሮንነት በቀላሉ ተቀይረው የስሜት ህዋሳቶቻችን ፈጣን የሆነ መልስ እንዲሰጡና አስተያዩ የሆነ የአሰራር ሂደት እንዲኖር ያስችልናል። ይህ እንግዲህ በጾም ወቅት የምናገኘው ጥቅም ነው። አንድ ሰው ከዚህ በተጨማሪም በሚጾምበት ወቅት ከላይፍ ጋር እንዳለው ወይንም ህይወት ከህይወት መሰላል ጋር እንደተገናኘ እንዲያስብም ይረዳዋል። ሜዲቴሽን ወይንም ደግሞ ኮንሰንትሬሽን፣ እንዲሁም ትኩረት ተመስጦን ተመስጦን ፋሲሊቴት በማድረግ ሰዎች ካሉበት ፊዚካላዊ ህይወት ወይንም በአካል ካሉበት ስነ ባህሪያዊ በተለየ ተፈጥሯዊ ወደ ሆነው ወይንም ደግሞ ስፕሪቹዋል ወደ ሆኖ ስሜታዊ ወደ ሆኖ መንፈስ እንዲመጡ ያግዛቸዋል ማለት ነው። ለነገሩ አቶ ተመስገን የሰው ልጅ የሚጾመው ራሱን ሊጎዳ ነው ተብሎ ነበረ። አሁን ከነገሩኝ ነገር ውስጥ ግን አንድም የሚጎዳ ነገር አልሰማውኝም ከሚጠቅሙ ነገሮች በስተቀር ሁሉም። እና ሰውን ከፍ ከሚያደርጉት ሳይንሳዊ ምርምር ብዙዎቹ እነዚህን ለማጥናት ተሞክረዋል። እነዚህ የጠቀስኳቸው ከላይ የተዘረዘሩት አብዛኞቹ ሜታ አናላይሲስ ወይንም ደግሞ ሰፊ የሪሰርች ከተካሄደባቸው ምርምር የተለያዩ ሰዎችን ሪሰርች በማገናኘት አንድ ወጥ የሆነ ሪሰርች ለማውጣት ከሚሰራ ጥናት ላይ እየተወሰደ ነው። በእርግጥ ባለውን ፋክት ማየት በምንችልበት ሁኔታ ሰዎች በሚጾሙበት ወቅት በሰውነታቸው ውስጥ የሚቀንሱ የተለያዩ ነገሮች አሉ። ከእነዚህም መካከል አንደኛው በቀላሉ መገንዘብ ከሚቻለው የብለድ ፕሬዥር ወይንም ደግሞ የደም ግፊት በከፍተኛ መጠን እንዲስተካከል ያደርገዋል። በደም ውስጥ የሊፒድ ኮንሰንትሬሽን ወይንም ደግሞ ኮሌስትሮል እያልን የምንጠራው ለጤና አስጊ የሆነው ነገር በጣም በከፍተኛ መጠን እንዲቀንስ ያደርገዋል። ከዚህ በተጨማሪ ደግሞ የሰውነታችን የበሽታ መከላከል አቅም በማጠናከር ይህም የሚሆነው ከምንበላው ከምንጠጣው ምግብ ላይ ሊፈጠሩ የሚችሉ ተጣማሪ የሆኑ ወይንም ፍሪ ራዲካል ብለን የምንጠራቸውን ኬሚካሎች ባለመፈጠራቸው ምክንያት ሰውነታችን ከስትረስ እንዲጸዳ ያደርገዋል ማለት ነው። እነዚህ ከመጾም የምናገኛቸው የተለያዩ ጠቀሜታዎች ናቸው። ይህንንም ደግሞ በተለያዩ ሳይንሳዊ ጥናቶች ላይ እየተካተቱ ስለሆነ ማንም ሰው ፍላጎቱ ያለው ሰው በተለያዩ ሚዲያዎች ላይ ገብቶ ቢመለከት ይህን ጠቀሜታ ሊያገኝ ይችላል። ብያም ማለት እስቲ አሁን ደግሞ ወደ ፍስኩ ጊዜ ደግሞ ዞርን በልና አንድ ሰው ከጾም በኋላ ወደ ፍስኩ ዘመን ወደ ፍስኩ ወቅት በሚገባበት ጊዜ ምንድን ነው የሚያጋጥመው? በአመጋገቡ ለውጥ ላይ እና በጤናው ላይ በጣም ጥሩ። እንግዲህ በጾም ወቅት እንደሚታወቀው የኢትዮጵያ ባህላዊ አመጋገብ በእርግጥ ከሌላው ዓለም የተሻለ እና በጣም ብዙ የምግብ አማራጮች ያሉበት ነው። ከእነዚህም መካከል ተጠቃሽ የሚሆኑት አንደኛ ምግቡ ከተለያዩ የምግብ ተዋጽኦች የተገኘ መሆኑ በጾም ወቅት ካሉን ያመጋገብ ሥርዓቶች አብዛኞቹ መሰረት የሚያደርጉት አትክልትና ፍራፍሬ እንዲሁም ሰብልና አዘርትን ነው። እነዚህ ምግቦች ደግሞ በጾም ወቅት ከሚዘጋጁት በተሻለ በጣም ከፍተኛ መጠን ያላቸው የተለያዩ ምግቦች ለምሳሌ ጎመን፣ ሰላጣ እንዲሁም ከተለያዩ ፐልስና ሌጊዩምስ የሚገኙ ቶች ናቸው። ከእነሱ ላይ ከጥራጥሬ የሚገኙ ማለት ናቸው። ከጥራጥሬ የሚገኙ ከእነሱ ላይ ነው ምግቡ የሚዘጋጀው። ከነሱ ላይ የተዘጋጀው ምግብ ከሌሎች ምግብ ጋር ስናነጻጽረው ብዙ የምግብ ዳይቨርሲቲ አለው ማለት ነው። ልዩነት ብዛት አለው። የተለያየ የምግብ ተዋጽኦ ይይዛል በውስጡ። ይሄንን የጾም ወቅት አልፈን ወደ ፍስኩ በምንመጣበት ጊዜ ከዚህ የተለየ የሚያጋጥመን ምንድን ነው? ከፍተኛ መጠን ያላቸው የእንስሳት ተዋጽኦ በምግባችን ውስጥ መካተት፣ እንደ ወተት እንደ ስጋ አይነት። ሁለተኛው አንደኛው ሆኑ አንደኛው ስጋ እሺ፣ ስጋ ሁለተኛው ቅቤና የቅቤ ወተት ተዋጽኦ የሆኑ ምግቦች እነዚህ በከፍተኛ መጠን በስጋችን በምግባችን ውስጥ ይካተታሉ። ይህ በሚሆንበት ጊዜ ከሰዎች የጤንነት ሁኔታ ጋር በተያያዘ የተለያየ ኮምፕሊኬሽን እንዲያጋጥም ወይንም የተለያየ የጤና ችግር እንዲያጋጥማቸው ያደርጋል። አንድ ከፍተኛ የሆነ ፕሮቲን ከስጋ ላይ ስለምናገኝ ኩላሊት በሽታ ችግር ያለባቸው ወይንም ደግሞ የፕሮቲን አላርጂክ ችግር ያለባቸው ወይንም ደግሞ ከጨጓራ የመፍጨት ስርዓት ጋር ያለ ግንኙነት በሽታ ካለባቸው ከፍተኛ የስጋ ሎድ ወይንም ከፍተኛ የፕሮቲን ሎድ በሚኖርበት ወቅት ሰዎቹ ለተለያየ የህመም ችግር የመጋለጥ እድል ይገጥማቸዋል። በሁለተኛ ደረጃ በከፍተኛ መጠን የምንሸከመው ቅባት ነው። ይህ ቅባት በሰውነታችን ውስጥ ተፈጭቶ ከገባ በኋላ እሱን ወደ ጠቃሚ ምግብነት ለመቀየር የምንጠቀመው ከሐሞት ከረጢት የሚመነጭ ፈሳሽ እንዲሁም ደግሞ ሊፔዝ የተባለ ኢንዛይም በአግባቡ በማይሰራበት ወቅት በደም ቧንቧችን በመሰራጨት ያው የመሰረታዊ የሆነው የስብ መስሪያ ፋቲ አሲድ የሚባሉ ስለሆኑ የማቃጠል ችግርና በሰውነታችን ውስጥ የመለብለብ ስሜት እንዲከሰት ያደርገዋል። እነዚህ በቀዳሚነት የሚጠቀሱ የህመም ስሜቶች ናቸው። ጾም ከተፈታ በኋላ ለምሳሌ፣ በዚህ ወቅት ከሁለት ቀን በፊት ለመንከር ለመንገድ ተሞክሯል ከፍተኛ የሆነ የስብ ክምችት ወይም ቅባትነት ምግብ ያላቸውን በምንመገብበት ወቅት ሰውነታችን ከነበረበት ዝቅተኛ የቅባት መጠን ወደ ከፍተኛ የቅባት መጠን ስለምናሸጋግረው፣ አንድ የልብ የደም ግፊት እንዲጨምር ያስገድደዋል። ሁለት በደም ውስጥ የተለያዩ ማዕድናት ክምችት እንዲጨምር እድሉን ይፈቅድለታል። ከዚህ ጋር በተያያዘ የደም ቧንቧ መጥበብና የደም ግፊት እንዲጨምር አስገዳጅ ይሆናል ማለት ነው። እሺ እና ሰው ምን ማድረግ አለበት ብለው ይመክራሉ እርስዎ እንደ ባለሙያ እንደ ተመራማሪ በጣም ጥሩ እንግዲህ ጾም ማለት ቅድም ካነሳናቸው ነጥቦች በተጨማሪ ማህበራዊና ሃይማኖታዊ የሆነውን ፋይዳውን እንደጠበቀ ጾሙ ተፈታ ማለት ሰዎች ተከልክለው ከቆዩቸው ምግብ በቀጥታ በከፍተኛ መጠን እንዲመገቧቸው አይመከርም ስለዚህ ከዚህ በፊት ስንከተለው የነበረው አመጋገብ እንዳለ ሆኖ በጾም ወቅት የምናካትታቸው የተለያዩ የምግብ ተዋጽኦች እንዳሉ ሁሉ ነው። በተጨማሪነት በጾም ወቅት የተከለከሉትን በጾም ወቅት የተከለከሉትን ምግብ ማካተት መጠናቸውንም መቀነስ። ለምሳሌ አንድ እዚህ ጋር ላነሳ የምፈልገው በአመጋገብ ስርዓታችን ውስጥ ስጋ ከተፈቀደ ስጋው በተለያየ መንገድ ሊሰራ ይችላል። ቀይወጥ ይሆናል፣ አልጫ ይሆናል፣ ክትፎ ይሆናል፣ ጥብስ ይሆናል። ሁሉም ምግቦች እነዚህ የምንዘረዝራቸው መሰረታቸው ስጋ ነው። እነዚህ ምግቦች አንድ ብቻ ሁነው የተለያዩ አትክልትና ፍራፍሬ ማካተት የተለያዩ ቪጂቴብል የሆኑ ምግቦችን ማካተት ቅጠላቅጠሎችን ከአዝርትና ከጥራጥሬ የሚገኙ ምግቦችን ተካቶ ብንመገብ ሁሌም ጤናማ አመጋገብ የምንለው ባላንስ የሆነ ወይንም የተመጣጠነ ሆኖ ለአስፈላጊውን የንጥረ ምግብ ፍላጎት የሚያሟላ መሆን እንዳለበት ይታመናል። ስለዚህ ህብረተሰቡ ይንን ተገንዝቦ የተከለከሉ በጾም ወቅት የተከለከሉትን ምግቦች እንደ አንድ እንደ አንድ ማካተት እንጂ ሙሉ ለሙሉ ሁሉንም የምግብ ባህሪዎች ትቶ አንድ ነገር ላይ መወሰን ለጤናችንም አስጊ ስለሚሆን የተስተካከለ የሥርዓተ ምግብም ስላልሆነ ይህንም በመገንዘብ ሰው የምግብ ተዋጽኦውን ብዙ እንዲያደርግ እመክራለሁ። አቶ ተመስገንን አመሰግናለሁኝ። አሁን ስቱዲዮ ውስጥ ሆኜ የደረሰኝ ዘገባ አለ። የመን ውስጥ እየተባባሰ የመጣውን ግጭት በመሸሽ የዛሬዎቹን ጨምሮ እስካሁን ከዘጠና በላይ ኢትዮጵያውያን ወደ አገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ ተወልደ ሙሉጌታ እንዳስታወቁት ለመመለስ ፈቃደኝነታቸውን በመግለጽ የተመዘገቡትን ሁለት ሺህ ኢትዮጵያውያንና ወደፊትም የሚመዘገቡትን ለመመለስ ጥረቶች ቀጥለዋል። እስክንድር ፍሬው ዘገባ አለው ተጨማሪ በሳኡዲ አረቢያ በሚመራው ጥምር ኃይል የአየር ድብደባና በሁቲ አማጺያን እንቅስቃሴ የተባባሰ ግጭት ውስጥ እየገባችው የመን ሰላም እንደራቃት፣ ጸጥታ እንደናፈቃት ትገኛለች። ለደህንነታቸው ስጋት ከገባቸው የውጭ ዜጎች መካከል ያቺን ሀገር እየለቀቁ የሚሄዱት ቁጥር እየጨመረ መሆኑም ይታያል። የኢትዮጵያ መንግስትም ፈቃደኛ የሆኑ ዜጎቹን ለመመለስ እየሰራ መሆኑን ይናገራል። የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ለቪኦኤ እንዳሉት ዛሬ የገቡትን ጨምሮ ከዘጠና በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ለምሳሌ ሌተስት የሆነውን አሁን የመጨረሻውን በጠቅሰለ ዛሬ ጠዋት ከየመን ወጥተው በካርቱም በኩል የመጡ 54 ወገኖቻችንን ተቀብለናል። ከነኛ መካከል 34 ያህሉ ሴቶች ናቸው። ሌሎች ደግሞ ህጻናትም አሉ አብረው በተቻለ መጠን የተመዘገቡትን ኢትዮጵያውያን በሙሉ ወደ ሀገራቸው ለመመለስ ያው ጥረት በመደረግ ላይ ነው። እስካሁን ከዘጠና በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በቀጣይም ቀናት እንደዚሁ በርካቶች ይመለሳሉ ተብሎ ይጠበቃል። ዛሬ ከሰዓት ላይ አስር ሌሎች ተጨማሪ ኢትዮጵያውያን እንደሚገቡም እንደዚሁ ይጠበቃል። አስሩን ጨምሮ ነው ከዘጠና በላይ ገብተዋል ያሉኝ? አዎ፣ አስሩን ጨምሮ ነው። እንደ ቃል አቀባዩ ገለጻ በየመን እስከ ሀምሳ ሺህ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ከነዚህ ውስጥ ወደ ሀገራቸው ለመመለስ በፈቃደኝነት የተመዘገቡት 2000 መሆናቸውንም አስረድተዋል። የተመዝጋቢዎቹ ቁጥር ቢጨምር እንኳን የመንግስት ጥረት በዚያው ልክ እንደሚቀጥል አመልክተዋል። አቅም የፈቀደውን ሁሉ የምናደርገው። በእርግጥ የተለያዩ ሀገራትም እንደዚሁ ዜጎቻቸውን ለማውጣት ጥረት ያደርጋሉ። እኛም ከተለያዩ ወገኖች ጋር በትብብር እንሰራለን። ለምሳሌ ከዩኤን ተቋማት ጋር እና ዩኤም አሉ ሌሎችም አሉ እንደዚሁ። ስለዚህ በትብብርና በቅንጅት ነው የምንሰራው። በእኛ በኩል ደግሞ አስፈላጊውን እርምጃ በመውሰድ ወገኖቻችንን ወደ ሀገራቸው እንዲመለሱ ለማድረግ ጥረቱ ቀጣይ ነው የሚያው ነው አይ ወይም ብለዋል። ለምሳሌ ዓለም አቀፉ የፍልሰት ድርጅት ማለት ነው። ሌሎችም ድርጅቶች አሉ ብለዋል። አሁን እስካሁን የመመለሱ ጥረት እየተሰራ ያለው በእነሱም ድጋፍ ጭምር ነው። የእነሱ ድርሻ ምንድን ነው? እዚህ ላይ ለምሳሌ እዚህ ከደረሱ በኋላ የሚያስፈልግ ድጋፍ ካለ ከነሱ ጋር በመተባበር እንሰራለን። በሌሎችም ለዚህ ስራ ግብአት በሚሆኑ ጉዳዮች ላይ እንደዚሁ እየተመካከርንና እየተረዳዳን ነው የምንሰራው። የኢትዮጵያ ኤምባሲ የኢትዮጵያ በዛ የሚገኘው በምን ሁኔታ ላይ ነው የሚገኘው? ከጸጥታ ጥበቃ አንጻር፣ አሁን በየመን ካለው ግጭት አንጻር ማለት ነው። ከዚህ በፊት የወጡ ሪፖርቶች ስለነበሩ ነው ይሄንን የማነሳው ለምሳሌ ኤምባሲው ራሱ ለጥቃት የተጋለጠበት ሁኔታ ነበር የሚሉ መረጃዎች ወጥተዋል። ተመልክተዋቸው ከሆነ በተለያዩ ማህበራዊ ድረገጾችም ጭምርና በዛ ላይ ምንድን ነው ያለው መረጃ አ ይህንን በወቅቱ ለነገሩ ምላሽ ላይ ሰጠንበት ነበረ ተባራሪ በሚመስሉ ተተኳሾች እዛ አካባቢ ጉዳት ደርሶ ነበረ። ኤደን ነው ሰና ሰና ኤምባሲያችን ላይ ነው እና ንብረት ላይ ጉዳት ደርሷል። ግን በሰው ላይ ምንም የደረሰ ጉዳት የለም። እንደውም ያ ጉዳት በደረሰ በማግስቱ የሚስዮኑ ሰራተኞች በሙሉ ስራ ላይ ነበሩ፣ ወገኖቻቸውን ሲያስተናግዱ ነበር። ያው የዕለት ተዕለት ስራቸውን ሲወጡ ነበር። እናም በዚያ የሚገኙ ኢትዮጵያውያን ዲፕሎማቶችና ሰራተኞች ያለውን አስቸጋሪ ሁኔታ ተቋቁመው ዜጎችን ለመመለስ እየሰሩ ነው ሲሉ አቶ ተወልደ አብራርተዋል። ያው እንደሚታወቀው ጦርነት መቼም ለምንም ነገር ይመቻል ተብሎ አይባልም። በጣም አስቸጋሪ ሁኔታዎች ናቸው ያሉት የእኛም ሰራተኞችና ዲፕሎማቶቻችን በጣም በአስቸጋሪ ሁኔታ እየሰሩ ነው ያሉት። እንደሚታወቀው በርካታ የተለያዩ ሀገራት ሚስዮን ሰራተኞች ቀደም ብሎ እንደወጡ ሁሉ ይታወቃል። የእኛ ሰራተኞችና ዲፕሎማቶች ግን አሁንም እዚያ ሆነው ወገኖቻቸውን እያገለገሉ ነው። እንግዲህ የሚያገለግሉት ያው ጦርነት ባለበት አካባቢ ነው። ስለዚህ ሁሉም ነገር እጅግ አስቸጋሪ ነው። ግን አቅማቸው የፈቀደውን ጥረት ሁሉ በማድረግ ያው ወገኖቻቸውን ለመርዳት እና ለማገዝ የተጣለባቸውን ኃላፊነት ለመወጣት እየጣሩ ነው ያሉት። አንዲት ኢትዮጵያዊ ወይ አንድ ኢትዮጵያዊ አቶ ተወልደ ለምሳሌ መመለስ እፈልጋለው ብላ የምታስብ ወይ ለመመለስ ፈቃደኛ የሆነች ወይም የሆነ በጣም አስቸጋሪ ሁኔታ ወይም አስቸጋሪ ግጭት ባለበት ከበድ ያለ ግጭት ባለበት አካባቢ የምትኖር ከሆነ እንዴት ነው የኤምባሲውን ሰዎች ወይም በዚህ ስራ ላይ የተሰማሩትን የኢትዮጵያ ሰዎች ማግኘት የምትችለው? ምን ይመክራሉ? ከዚህ አንጻር በእርግጥ ቀደም ብለንም ስንጀምር ይህንን የምዝገባ ነገር የተለያዩ የስልክ አድራሻዎች ገልጸን ነበር። በተለያዩ የማህበራዊ ሚዲያ ስልቶችም እንደዛው። ስለዚህ በእነኛ የተጠቀሙ በርካታ ኢትዮጵያውያን አሉ። ቅድምም እንደጠቀስኩት ደግሞ የተለያዩ ማህበራት የኮሚኒቲ ማህበራት አሉ እዛ አካባቢ እና እርስ በእርሳቸው የሚገናኙበትን መንገድና ስልት ስላለ በዛ መስመር በመጠቀም ያው መረጃዎችን ለሚስዮናችን ያስተላልፋሉ። ሚስዮናችን ደግሞ በእነኛ በተሰጡት መረጃዎች ላይ ተመስርቶ አቅሙ የሚፈቅደውን ድጋፍ ሁሉ ያደርጋል። በዛ መልክ ነው እስካሁን ስራችንን እየሰራን ያለ ነው ለወደፊትም የምንቀጥለው በዛው መልክ ይሆናል። የኢትዮጵያ መንግሥት ፈቃደኛ የሆኑ ዜጎቹን ወደ ሀገራቸው ለመመለስ ኮሚቴ ማቋቋሙን የገለጸው ቀደም ብሎ ነው። እነዚህን ዜጎች መመለስ፣ ማረጋጋትና ከቤተሰቦቻቸው ጋር የሚገናኙበትን ሁኔታ ማመቻቸት የዚሁ ኮሚቴ ተግባር መሆኑን ቃል አቀባዩ አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች አቅም በፈቀደ መጠን መረጃ እንዳገኘን እየተከታተልን ይህን ሁኔታ እናሳውቃችኋለን ወደፊት። አሁን ወደ ዝግጅታችን ማጠቃለያ እያዘገምን ነው። ጨዋታን ጋብዛችሁ የታደሰ ዓለሙን ምሻምሽ ሆኖ አሁን እየሰማችሁ ያላችሁት ዝግጅታችን ወደ መጠናቀቁ ነው። አጭር መረጃ ልስጣችሁ። ዶላር 20 ብር 46 ሳንቲም ተመንዝሯል። ዛሬ የአዲስ አበባ ሙቀት ከፍተኛው 24፣ ዝቅተኛው 11 ዲግሪ ሴልሽየስ ይሆናል። ነገ በአብዛኛው ፀሐይማ ነው። በእኛ በኩል በዚሁ እንሰናበት። ፕሮግራሙን የመሩልን ዳንኤል ብራውን እና ቴክኒሻኑ ፒት ሃድሊ፣ እኔም አስተናጋጃችሁ ሰሎሞን አባተ፣ እስከ ምሽቱ 3 ሰዓት በዚሁ እንሰናበታለን። ጤና ይስጥልኝ።